በመጪዎቹ ስድስት ወራት ውስጥ ከ20 ሚሊዮን በላይ ቁጥር ያለው ሰው አፍሪካ ውስጥ ለበረታ ረሃብ ወይም ቸነፈር ይጋለጣል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ ናቸው ይህንን ክፉ ዜና ሰሞኑን ይፋ ያደረጉት ጉቴሬሽ፣ የከትናንት በስቲያው አርብ ጄኔቫ ላይ ለጋዜጠኞች መግለጫ በሰጡበት ወቅት ዛሬ ያለውን ሁኔታ እጅግ አሳሳቢና አስጊ ነው ብለውታል። በሚሊዮኖች የሚቆጠሩ ሰዎች አሉ ጉቴሬሽ፣ ዛሬ እየኖሩ ያሉት በረሃብና በሞት መካከል ለበሽታዎችና ለወረርሽኞች ተጋልጠው ነው። በተለይ ደቡብ ሱዳን፣ ሶማሊያ የመንና ናይጄሪያ ሰሜን ምስራቅ አካባቢዎችን የቸነፈር ቀጣና ሲል አውጇል። የመንግሥታቱ ድርጅት በተለይ ደግሞ የደቡብ ሱዳን ዩኒቲ ጠቅላይ ግዛት ሁለት አውራጃዎች ውስጥ መቶ ሺህ ሰው በቸነፈር መሰል ረሃብ እየተመታ መሆኑን ድርጅቱ አሳውቋል። በመጪዎቹ አራት ሳምንታት ውስጥ ዓለም ካልተረባረበና ወደ አራት ቢሊዮን ተኩል ዶላር ካላሰባሰበ ይህ የደቡብ ሱዳን ሁኔታ ወደ ሌሎችም አካባቢዎች እንደሚዛመት ዋና ጸሐፊው አበክረው ተናግረዋል። ትራጀዲ ነው ያለንበት ሁኔታ ብለዋል ጉቴሬሽ። የበረታ የሀዘን ገጽታ እስከያዝነው የአውሮፓ ዓመት መጨረሻ ደግሞ ወደ አምስት ነጥብ አምስት ቢሊዮን ዶላር ያስፈልጋል በዚህች ምድር ላይ ከሽብር ፈጠራ ባልተናነሰ ሁኔታ ሰቀቀን እየዘራ ያለውን የረሃብና የተያያዥ በሽታዎች ሥጋት በተጠቀሱት አራት አገሮች ውስጥ ለመቆጣጠር እስካሁን ታዲያ የመንግሥታቱ ድርጅት ከጠየቀው እያንዳንዱ ዶላር ያገኘው ዜሮ ሁለት ሳንቲም ብቻ ነው። ዘጠና ሚሊዮን ዶላር ብቻ። ዓለም በችግር በተመታች ቁጥር ቀድማ ደራሽ በሆነችውና ይበልጡንም መዋጮ በግራም በቀኝም በምትሸፍነው አሜሪካ ዛሬ አስተዳደር አስተሳሰብ ተለውጧል። ሁሉም ነገር ከእንግዲህ በኋላ የሚታየው ለአሜሪካ ከሚሰጠው ጥቅም አንጻር ብቻ ይሆናል። ይህንን ፕሬዚደንቷ ቃለ መሐላቸውን እንደፈጸሙ በግልጽ ደንግገውታል። ፍሮም ዚስ ዴይ ፎርዋርድ It's going to be only America first. ከዛሬ አንስቶ መመሪያችን አሜሪካ ትቅደም ብቻ ነው። አሜሪካ ትቅደም በንግድ፣ በግብሮች፣ በኢሚግሬሽን፣ በውጭ ጉዳዮች በምንወስደው በእያንዳንዱ ውሳኔ አሜሪካ ትቅደም። በእርግጥ ፕሬዚደንቱ ከመመረጣቸው በፊትም ይሁን ከዚያ የቃለ መሐላ ንግግራቸው ወዲህ በውል አንጥረው የተናገሩት የአሜሪካ ድጋፍ ጉዳይ ባይኖርም አሜሪካ ራሷ ገና የለውጥ ትንቅንቅ ውስጥ ነችና ውሏን በውሉ መለየት አልተቻለም። ወጣም ወረደ ግን ብዙ አይን ከዋሽንግተን ላይ አይነሳም። ብዙም ባዶ እጅ የሚኮለኮለው ዋይት ሃውስና ካፒቶል ደጆች ላይ ነው። ሰሞኑን የዩናይትድ ስቴትስ አገረ ገዢዎች ዋሽንግተን ዲሲ ላይ ለዓመቱ የክረምት ወቅት ስብሰባቸው ተገናኝተው የሀገራቸውን ዕጣ እየመከሩ ነው። ከመካከላቸው የተወሰኑትን አነጋግሬ ነበር። አሜሪካ በጤና፣ በትምህርት፣ በልማት ረሃብን በመቋቋም መድረኮች ፊቷን ከዓለም ልታዞር ይሆን? የኮሎራዶ ገዢ ጃን ራይት ሃይከን ሉፐር አሜሪካ በመሪነቷ ልትቀጥል ይገባታል ብለውኛል። በእነኚህ ጉዳዮች አሜሪካ ሁልጊዜም መሪ ሆና ቆይታለች። ከቀሪው ዓለም ጋርም የተሳካ አጋርነት እየፈጠረች ኖራለች። እነዚያን አጋርነቶች አንበጣጥስም የሚል ተስፋ አለኝ። ረሃብን መጋፈጥን በተመለከተ በአፍሪካም ሆነ በመላው ዓለም ሰዎች በቂ ምግብ ማግኘታቸውን ማረጋገጥ በሚያስችል ሁኔታ ጥረቶችን ማስተባበር መቀጠል ይኖርብናል። ወትሮ ዓለም አቀፍ ማኅበረሰብ እየተባለ የሚጠራው በውል ተለይቶ ያልተጨበጠ አካል አስኳል አከርካሪና ስጋው የሆነችው አሜሪካ በመጪዎቹ አራት ሳምንታት ውስጥ ከራሷ ተላቃ ጠኔና በሽታ ሊያረግፉት ላሰፈሰፉበት አፍሪካዊ ትደር ሲሆን ለማንኛውም ግን የናይሮቢ ዩኒቨርሲቲ የፖለቲካ ሳይንስ ዲፓርትመንት ሊቀመንበር ዶክተር ኦሉ አዳምስ ለአፍሪካ የማንቂያ ጥሪ ምክር አላቸው። እንደሚመስለኝ አፍሪካ ለከፋ ሁኔታ መዘጋጀት አለባት። የአሜሪካው ዶናልድ ትራምፕ በቅድሚያ ያተኮሩት በአሜሪካ ብሔራዊ ጥቅሞች ላይ ነው፣ በዓለም አቀፍ ጉዳይ ላይ አይደለም። ስለሆነም በአፍሪካ ጉዳዮች ላይም አይደለም። እናም አፍሪካ ቆም ብላ ለራሷ ችግሮች የራሷን መላ በማግኘት ላይ ማሰብ ያለባት ጊዜ ካለ ያ ጊዜ አሁን ነው። ዶክተር አዳምስ ናይሮቢ ለምትገኘው ባልደረባዊ ጂል ክሬግ ነበር ይህንን የተነፈሱት። ፕሬዚደንት ትራምፕ ሰሞኑን ለወግ አጥባቂዎቹ የፖለቲካ የተግባር ጉባኤ ሲፓክ ይባላል በምህፃር ሜሪላንድ ተገኝተው በተናገሩበት ወቅት ያንን አቋማቸውን አስረግጠውና ደጋግመው ተናግረዋል። በእርግጥ ፕሬዚደንቱ የዓለም አቀፍ ትብብርን አስፈላጊነትም አላጣጣሉም። የብሔራዊ ጥቅማቸውን መጠበቅ አጎሉ እንጂ ግሎባል ኮኦፐሬሽን ዓለም አቀፍ ትብብር፣ ከሌሎች ሃገሮች ጋር መሥራት፣ ከሌሎች ሃገሮች ጋር ተስማምቶ መኖር ጥሩ ነው፣ በጣም አስፈላጊም ነው። ነገር ግን ዓለም አቀፍ መዝሙር የሚባል ነገር የለም። ዓለም አቀፍ ምንዛሪ ወይም ዓለም አቀፍ ባንዲራ የሚባል ነገር የለም። ይህች እኔ የምወክላት ዩናይትድ ስቴትስ ነች፣ መላውን ዓለም አይደለም እኔ የምወክለው። የእናንተን ሀገር ነው የምወክለው። የዓለም አቀፉ አካል መሪ አንቶኒዮ ጉቴሬሽ ግን እንተጋገዝ እያሉ ነው። በሚሊዮኖች የሚቆጠሩ ሰዎች ሕይወት በእኛ የተባበረ የተግባር እንቅስቃሴ ወይም እርምጃ ችሎታ ላይ ተንጠላጥለዋል። በዚህች ሁሉም በተትረፈረፈባት ዓለማችን ላይ አንዳች ነገር ላለማድረግና በግድለሽነት በግዴለሽነት እንድንቆም የሚያደርገን አንዳች አሳማኝ ምክንያት የለም። የዛሬ ስድስት ዓመት ሶማሊያ በከበደ ቸነፈር ስትመታ ሶማሊያ ቸነፈር ገብተዋል ብለን ባወጅንበት ወቅት በዚያ አደጋ በአጠቃላይ ከሞተው ግማሹ ረግፎ ነበር ብለዋል የመንግሥታቱ ድርጅት የሰብአዊ ድጋፎች አስተባባሪ ስቲቨን ኦብራያን። በመሆኑም ያ ዘንድሮም እንዳይደገም ነው ዛሬ እንዲህ እየጮኸን ያለ ነው።